አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ፕሬዚደንት ትራምፕ አፍሪካውያን መሪዎችን ለምሳ ጋብዘው አነጋገሩ፣ የሶማሊ ክልልና የኦሮሚያ ክልል ባለሥልጣኖች ጣት መቀሳሰር ሁኔታዎችን ሊያባብስ ይችላል ተባለ፣ ኢትዮጵያ ያለው የአሜሪካ ኤምባሲ መግለጫ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ረቡዕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ከአፍሪቃ መሪዎች ጋር ተገናኝቶ መነጋገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል ይህን ግብዣ በማስተናገዴ የኮትዲቯር የኢትዮጵያ የጋና የጊኒ የናሚቢያ የናይጄሪያ የሴኔጋል የኡጋንዳና የደቡብ አፍሪቃ መሪዎች ጋር በመገናኘቴ ትልቅ ክብር ይሰማኛል በተለይም የአፍሪካ ህብረትን የወከሉት ፕሬዚደንት ኮንዴን ማመስገን እፈልጋለሁ ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። እዚህ ክልል ውስጥ በኢኮኖሚ በሰብአዊ አያያዝና በጸጥታ ጉዳዮች ሰላምንና ብልጽግናን ለማራመድ የሚችሉ አጋሮች ይታዩኛል። ራስን ለመቻል ቆርጠው ከተነሱትና በአፍሪቃና በዩናይትድ ስቴትስ የሥራ ዕድል ለመፍጠር ከሚችሉት አጋሮች ጋር የኢኮኖሚ ትብብራችንን ለማስፋት ተስፋ እናደርጋለን። አፍሪካ ትልቅ የንግድ መሰረት አላት። ወደ ሀገሮቻችሁ ሄደው ሀብታም ለመሆን የሚሞክሩ ብዙ ጓደኞች አሉኝ። እንኳን ደስ ያላችሁ እላለሁ። አፍሪቃ የተለያዩ ግዙፍ ገበያዎችን የሚወክሉ የንግድ መሰረት ስላላት የአሜሪካ ኩባንያዎች መሄድ ያለባቸውና ለመሄድ የሚፈልጉት አህጉር ነው። ደቡብ ሱዳንና ኮንጎ ስለሚካሄዱት ግጭቶች በቅርብ እየተከታተልን ነው። እጅግ አሳስቦናል። ይህን መቅሰፍት ለማቆም በሚደረገው ጥረት ውጤት ሊያስገኝ የሚችለው በአፍሪቃ የተመራ የሰላም ሂደትና የሁሉም ወገኖች ቀና ፍላጎት ነው። በዚህ ጉዳይ ላይ በታታሪነት እየሰራችሁ መሆናችሁን አውቃለሁ። በዚህ ጥረታችሁ እንዲረዱም በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አፍሪቃ መጥተው ስለ ግጭት አፈታት ጉዳይ እንዲነጋገሩ፣ በተለይም አስቀድሞ ማስወገድ ስለሚቻልበት ጉዳይ እንዲመክሩ እልካቸዋለሁ ሲሉ ለአፍሪቃ መሪዎች እንደገለጹ የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ድረገጽ ላይ የወጣ ዘገባ በበኩሉ ከቅርብ ጊዜያት ወዲህ በኦሮሚያ እና በሶማሊያ ክልሎች መካከል በተከሰተው ግጭት ብዙ ሰዎች መሞታቸውን፣ በብዙ ሺህ የሚቆጠሩ ሰዎች ከሶማሊያ ክልል ለመሸሽ መገደዳቸውን ገልጿል። የኦሮሚያ ክልል ቃል አቀባይ አቶ አዲሱ አረጋ ከተገደሉት አስራ ስምንት ሰዎች አስራ ሁለቱ ከሶማሌ ክልል መሆናቸውን ተናግረዋል ካለ በኋላ የቢቢሲው ድረ ገጽ ላይ የወጣው ጽሑፍ የሶማሌ ክልል አስተዳደር ግን አዋዳይ በተባለችው የኦሮሞ ክልል ከተማ ከሰላሳ በላይ የሶማሌ ክልል ተወላጆች ተገድለዋል ማለታቸውን ጠቁመዋል። በግጭቱ ምክንያት ቢያንስ አምሳ አምስት ሺህ የሚሆኑ ሰዎች ከመኖሪያቸው ተፈናቅለው በምስራቃዊቷ ከተማ ሐረር በሚገኘው ስታዲየም ላይ መስፈራቸውን፣ ሌሎች ደግሞ በፖሊስ ጣቢያዎች እንደተጠለሉ አቶ አዲሱ መናገራቸውን ዘገባው ጠቅሷል። ባለፉት የካቲትና መጋቢት ወራት በደቡባዊ ኦሮሚያ በሚገኘው ነጌለ ቦረና ላይ በሶማሌ መንግስት የሚደገፍ ልዩ ኃይል ከገባ በኋላ በብዙ መቶዎች የሚቆጠሩ ሰዎች እንደተገደሉ ተዘግቦ ነበር። ኦሮሞዎች የወቅቱን ጥቃት የሚያስተባብሩት ልዩ ፖሊሶች ናቸው ይላሉ። የሶማሌ ክልል አስተዳደር በበኩሉ ክሱን አልቀበልም ብሏል። በኦሮሚያ አስተዳደር ያሉ ከፍተኛ ባለስልጣኖች የኦሮሞ ነጻነት ግንባር ደጋፊዎች ናቸው ይላሉ። ኦነግ ደግሞ በኢትዮጵያ መንግስት በአሸባሪነት የተመዘገበ ድርጅት ነው ሲልም አስረድቷል። በሁለቱ አጎራባች ክልሎች መሀል ግጭት ማካሄድ የሚዘወተር ቢሆንም ከፍተኛ ክልላዊ ባለስልጣኖች በአደባባይ ጣት መቀሳሰራቸው ከዚህ በፊት ያልታየ ነገር መሆኑንና ነገሮችን ሊያባብስ እንደሚችል ቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ከ420 በላይ በሆኑ ቀበሌዎች የማንነት ላይ ለመወሰን እንደ አውሮፓ አቆጣጠር በ2004 ዓ ም ከ13 ዓመታት በፊት ማለት ነው ህዝበ ውሳኔ ተካሂዶ 80 ከመቶ የሚሆነው ለኦሮሚያ ተሰጠ። ከዚያ በኋላ በ10 ሺዎች የሚቆጠሩ የሶማሌ ተወላጆች ሊከተል በሚችለው ነገር ሰግተው ከአካባቢው እንደሸሹ ተገልጿል። ህዝበ ውሳኔውም እስካሁን ባለው ጊዜ በተግባር ላይ አልዋለም። ለወቅቱ ግጭት ምክንያት የሆነውም ይህ ነው ይላል የቢቢሲ ድረገጽ ላይ የወጣው ጽሑፍ። ጽሑፉ አያይዞም ግጭቱ ሊስፋፋ ይችል ይሆን የሚል ጥያቄ ካቀረበው በኋላ ሁለቱ ማህበረሰቦች አርብቶ አደሮች በመሆናቸው ለከብቶቻቸው ግጦሽ ፍለጋ ድንበሮችን የሚሻገሩ በመሆናቸው ድንበሮቻቸውን በግልጽ ለማካለል ከባድ ይሆናል። በዛም ላይ ከአጎራባች ሀገሮች ህዝቦች ጋር የዘር ግንኙነት ስላላቸው ግጭቱ በቀላሉ ሊስፋፋ ይችላል ሲል ጽሑፉ ያወሳል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የክልሉ የጸጥታ ኃይሎች ከድንበር አካባቢዎች እንዲወጡ አዘው ዋና መንገዶቹ በፌዴራል ፖሊሶች እንዲጠበቅ ማድረጋቸውን በቢቢሲ ድረገጽ ላይ የወጣው ጽሑፍ አስነብቧል። የኒውስ ዊክ ድረገጽ ደግሞ ዩናይትድ ስቴትስ ለምንድን ነው ስለ ኢትዮጵያ ጉዳይ ያሳሰባት? በሚል ጥያቄ ባወጣው ዘገባ ኢትዮጵያ ከአፍሪቃ ዋናዋ የዩናይትድ ስቴትስ አጋር ነች። የኢትዮጵያ መንግስት በጸጥታና በጸረ አሸባሪነት ትግል ከአሜሪካ ጋር ሲተባበር ቆይቷል። በምላሹም ኢትዮጵያ ከዩናይትድ ስቴትስ በምታገኘው ረድኤት ትጠቀማለች። ዩናይትድ ስቴትስ አምና 89 ሚሊዮን ዶላር ለኢትዮጵያ ለመስጠት ቃል ገብታለች። ይሁንና አዲስ አበባ ያለው የዩናይትድ ስቴትስ ኤምባሲ በሀገሪቱ ትልልቅ በሆኑት በኦሮሚያ እና በሶማሊያ ክልሎች ድንበሮች አካባቢ የሚካሄደው የዘር ግጭትና ሰፊ ይዘት ያለው መፈናቀል አሳስቦኛል የሚል መግለጫ አውጥቷል። የኢትዮጵያ መንግስት ለግጭቱ ግልጽ የሆነ ምርመራ አካሂዶ ጥፋተኛ ሆነው የተገኙትን ተጠያቂ እንዲያደርግ፣ ማህበረሰቦቹም ለግጭቱ ሰላማዊ መፍትሄ እንዲፈልጉ ምህዳር እንዲያገኙና እንዲበረታቱ ያስፈልጋል ሲል የዩናይትድ ስቴትስ ኤምባሲ መግለጫ ጥሪ ማድረጉን የኒውስዊክ መጽሔት ድረገጽ ገልጿል። ሁለቱም ወገኖች እርስ በራሳቸው እየተካሰሱ በመሆናቸው መነሻው ምን እንደሆነ ግልጽ አይደለም ይላል የኒውስዊክ ዘገባ። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የክልሉ የጸጥታ ኃይሎች ከድንበሩ አካባቢ ወጥተው ፌዴራል ፖሊስ በሁለቱም ክልሎች ድንበሮች ያሉትን መንገዶች እንዲጠብቁ ማስታወቃቸውን የኒውስዊክ ድረገጽ ላይ የወጣው ጽሑፍ አስነብቧል።